በመጀመሪያም ርዕሶቹ የኬንያ ጀቶች ሶማሊያ ውስጥ የአሸባብን ይዞታ ደበደቡ። አራት ቀን ባስቆጠረው የኬንያ ወታደራዊ እርምጃ ከሰባ በላይ የአሸባብ ታጣቂዎች መገደላቸው ተዘግቧል። የአሸባብ መሪዎች ለአጸፋው ዝተዋል። ከሀያ ዓመታት በላይ የፈጀው የወባ መከላከያ ክትባት ውጤት ማሳየቱ ተዘገበ። በበሽታው የሚቀጠፉትን የለጋ ህጻናት ቁጥር እንደሚቀንስ የተነገረለት ክትባት ከሶስት አመታት በፊት ስራ ላይ እንደማይውል ተመራማሪዎቹ አመልክተዋል። የኩርድ አማጺያን በቱርክ ወታደራዊና ፖሊስ ጣቢያዎች ላይ ባደረሱት ጥቃት የ ሀያ ስድስቱን ህይወት ማጥፋታቸው ተዘገበ። ቱርክ አጠፋውን መልሳለች። ዜናው በዝርዝር። የኬንያ ጀቶች ሶማሊያ ውስጥ የአሸባብን ይዞታ ዛሬ መደብደባቸው ተዘገበ። የኬንያ ወታደሮች በሶማሊያ መንግስት ደጋፊ ኃይሎች እየተመሩ አዲስ ጥቃት በአሸባብ ታጣቂዎች ላይ መክፈታቸውም ተገልጿል። የጦሩ ቃል አቀባይ ሻለቃ ኢማኑኤል ችርችር ዘመቻ ህይወት አድን የሚል ስያሜ የተሰጠው የኬንያ ወታደራዊ እርምጃ ያከናወነውን ተግባር ሲገልጹ ዛሬ የዘመቻ ህይወት አድን አራተኛ ቀን ነው። በዚህም ከኬንያ ድንበር 100 ኪሎ ሜትር ርቀት ላይ የሚገኙትን የቤሌስ ኮካኔን ከተሞች ለመያዝ ችለናል። አፍማዶ አቅራቢያም በ5 ኪሎ ሜትር ርቀት ላይ ካለን ብርጌድ አኳያ አብረውን የሚዋጉ የሽግግር መንግስት ወታደሮች ከጎናችን አሉ። ከባድ ዝናብ እርምጃችን ላይ ተጽዕኖ ቢያደርግም፣ በደህና ሁኔታ ላይ ነን። ያልተጠበቀው የናይሮቢ ወታደራዊ እርምጃ ከሰባ በላይ የቡድኑን ተዋጊዎች ሕይወት በማሳጣቱም ከአሸባብ መሪዎች የከረረ ዛቻ አስከትሏል። የዶች ቨለ ዘጋቢ ካነጋገራቸው የናይሮቢ ነዋሪዎች አንዱ የአሸባብን ዛቻ ከምር እንደሚወስዱት ነው የገለጹት። በምኖርበት አካባቢ በጣም ፈርቻለሁ። ምክንያቱም ኢስሊ አቅራቢያ ናጋራ ነው የምኖረው እንደምታውቀው በርካታ ሶማሊያውያን እዚያ ይኖራሉ። በድንበሩ አካባቢ የሚደርስ ማንኛውም ነገር እዚህ የእኛን ህይወት ይነካል። ምናልባትም ናይሮቢም ይነድ ይሆናል። ረዥም ጊዜ የፈጀው አዲስ የወባ መከላከያ ክትባት ምርምር ውጤት ማሳየቱ ተነገረ። ተመራማሪዎቹ 24 ዓመታት እንደፈጀባቸው የገለጹት ክትባት በወባ በሽታ የሚቀጠፈውን የህጻናት ሕይወት በግማሽ ይቀንሳል ተብሎ ተገምቷል። እንዲያም ሆኖ ክትባቱ በስፋት ስራ ላይ እስኪውል ቢያንስ ሶስት አመታት ሊፈጅ እንደሚችል ባለሙያዎች አሳስበዋል። ባለፉት አስርት አመታት በወባ ላይ በተካሄደ ዘመቻ በበሽታው ክፉኛ በሚጠቁ አገራት የሚደርሰውን ሞት በ ሰላሳ ስምንት በመቶ መቀነስ መቻሉን የተባበሩ መንግስታት ድርጅት ገልጿል። የኩርድ አማጽያን በቱርክ ወታደራዊና ፖሊስ ጣቢያዎች ላይ ባደረሱት ጥቃት የሃያ ስድስቱን ህይወት ማጥፋታቸው ተዘገበ። የቱርክ ሄሊኮፕተሮችና ወታደሮችም ሰሜናዊ ኢራቅ ውስጥ የሚገኘውን የአማጽያኑ መንደር በምላሹ አጥቅተዋል። የኩርድ ሰራተኞች ፓርቲ በምህጻሩ ፒኬኬ በድረገጹ ባወጣው መግለጫ ለጥቃቱ ኃላፊነቱን በመውሰድ ወደ አንድ መቶ የሚሆኑ የቱርክ ወታደሮችን ገድያለሁ ብሏል። የቱርክ ጠቅላይ ሚኒስትር ታይብ ኤርዶሃን በሽብር ላይ ዘመቻ ካወጀው ዓለም አቀፉ ህብረተሰብ ጠንካራ ምላሽ እንደሚጠብቁ አመልክተዋል። ቱርክ እስካሁን ዓለም አቀፍ አሸባሪነት ላይ በተከፈተው ዘመቻ ወሳኝ ሚና ተጫውታለች። አሁን እኛ በሽብር ላይ በምናካሄደው ዘመቻ ከዓለም አቀፉ ማህበረሰብ ሙሉና የማያወላውል ድጋፍ እንጠብቃለን። ለኩርዶች ድጋፍ የሚያሳየው የቱርክ ሰላምና ዴሞክራሲ ፓርቲ የኤርዶሃን መንግስትና ፒኬኬ ግጭታቸውን እንዲያቆሙ ጥሪ አቅርቧል። የኩርድ አማጽያን ቱርክ ላይ ያደረሱት ጥቃት በሁለቱ ወገኖች መካከል የተጀመረውን የሰላም ጥረት ሊያጨናግፍ እንደሚችል ተገምቷል። ይህ ዶችቬለ ነው። ዓለም አቀፉ የመብት ተሟጋች አምነስቲ ኢንተርናሽናል በሰሜን አፍሪቃና መካከለኛው ምስራቅ ህዝባዊ አመፅ ከመነሳሳቱ አስቀድሞ ምዕራባውያን ሀገሮች ለጨቋኞቹ መንግስታት በርካታ የጦር መሳሪያ ማቅረባቸውን አመለከተ። ዩናይትድ ስቴትስ፣ ሩሲያ እንዲሁም ጀርመንን ጨምሮ የአውሮጳ ሀገሮች ያቀረቧቸው መሳሪያዎችም መፍቀሬ ዴሞክራሲ ሰላማዊ ሰልፈኞችን ለመበታተን በመንግስታቱ ስራ ላይ መዋላቸውን ድርጅቱ አስታውቋል። አምነስቲ በዘገባው መሳሪያዎቹ ለባህሬን፣ ግብጽ፣ የመን፣ ሊቢያና ሶሪያ ከአውሮፓውያኑ ሁለት ሺ አምስት ዓመተ ምህረት አንስቶ መቅረባቸውን አመልክቷል። የድርጅቱ የጦር መሳሪያ ቁጥጥር ባለሙያ ብሪያን ውድ አቅርቦቱን ለሰብአዊ መብቶች ክብር አለመስጠት፣ ገንዘብ ላይ ብቻ ማተኮር፣ እንዲሁም አርቆ አለማስተዋል ነው ሲሉ ተችተዋል። በማያያዝም የመብት ተሟጋቹ ቡድን የአሜሪካን ምክር ቤት ለባህሬን ለመላክ ያቀደውን ሀምሳ ሶስት ሚሊዮን ዶላር የሚያወጣ የጦር መሳሪያ እንዲያግድ ጥሪ አቅርቧል። የየመን ፕሬዝዳንት አሊ አብዱላህ ሳልህ የባህረ ሰላጤው ሀገራትን የሰላም ሀሳብ ለመፈረም ዛሬ ዋስትና ጠየቁ። ፕሬዚደንት ሳልህ የስልጣን ሽግግርን የሚጠይቀውን የሰላም ውል ምክትላቸው ሳይሆኑ ራሳቸው ለመፈረም ዝግጁ መሆናቸውን በመግለጽ መጀመሪያ ከባህረ ሰላጤው በመቀጠል ከአውሮፓውያን በሶስተኛ ደረጃ ከዩናይትድ ስቴትስ መተማመኛ እንደሚፈልጉ መግለጻቸውን ሮይተርስ ከሰንአ ዘግቧል። በተያያዘ ዜና ሶሪያ ውስጥ በመንግስት ወታደሮችና የከዱ ሳይሆኑ አልቀረም በተባሉ አባላት መካከል በተካሄደ ተኩስ ሰባት ወታደሮች መገደላቸው ተገለጸ። ከዚህም ሌላ የመንግስት ኃይሎችና ሚሊሻዎች በወሰዱት የኃይል እርምጃ ቢያንስ የአስራ አራት ሰዎች ህይወት መጥፋቱን የመብት ተሟጋቾች አመልክተዋል። ዩናይትድ ስቴትስ እስራኤል ከሐማስ ጋር ያካሄደችው አንድ ለአንድ ሺህ እስረኛ ልውውጥ እንደሚያሳስባት ገለጸች። የውጭ ጉዳይ ሚኒስቴር ቃል አቀባይ ማርክ ቶነር አገራቸው አሜሪካን ላይ ወንጀል በመፈጸማቸው የተቀጡ ግለሰቦች መለቀቃቸውን እንደምትቃወም አመልክተዋል። እንዲያም ሆኖ በጉዳዩ ላይ ዝርዝር መግለጫ ከመስጠት መቆጠባቸው ነው የተዘገበው። ይህ እንዲህ እንዳለም ከአንድ ሺ በላይ እስረኞች ከእስራኤል ወህኒ በሱ ልዋጭ እንዲወጡ ምክንያት የሆነው የሀያ አምስት አመቱ የእስራኤል ወታደር ጊላድ ሻሊት ወደ ትውልድ ከተማው ሲገባ ደማቅ አቀባበል ተደርጎለታል። አባቱ ኖሃም ሻሊት ልጃቸው ከአምስት አመታት የእስር ቆይታ ወደ ወትሮ ህይወቱ ለመመለስ የሕክምና እርዳታ እንደሚያሻው ነው የሚናገሩት። በተሃድሶ ሂደት ውስጥ ማለፍ ይኖርበታል በጦሩ የሕክምና አገልግሎት እርዳታ ሂደቱ በተቻለ መጠን አጭር እንደሚሆን ተስፋ እናደርጋለን እናም ወደ ወትሮ ሕይወቱ ይመለሳል የሚል ተስፋ አለን። ዛሬ ልጃችን ዳግም ተወለደ ማለትም እንችላለን። በግሪክ ሁለት ቀናት የሆነው አድማና ተቃውሞ አገሪቱን ከእንቅስቃሴ እንደ ገታት እየተነገረ ነው። አዲሱን የመንግስት የቁጠባ እቅድ በመቃወም የንግድና የመንግስት ሰራተኞች ማህበራት የተጠራው ተቃውሞ በሚሊዮኖች የሚቆጠር ህዝብን ወደ ጎዳናዎች አውጥቷል። ዛሬ በአገሪቱ ምክር ቤት ፊት ለፊት የተሰለፉት ዜጎች ፖሊሶች ላይ ድንጋይና ተቀጣጣይ ጓዳ ሰራሽ ፈንጂ በመጣል ተጋጭተዋል። የግሪክ ምክር ቤት ዛሬ የደሞዝ ቅነሳንና የቀረጥ ጭማሪን በሚያካትተው የቁጠባ እቅድ ላይ ድምጽ ይሰጣል። ጭንቀታቸውን መሸሸግ እንዳልቻሉ የተገለጸው ጠቅላይ ሚኒስትር ጆርጂዮ ፓፓንድሪው ምክር ቤቱ ውሳኔውን በድምጽ ከማሳለፉ በፊት ህዝቡ እቅዱን እንዲቀበል ተማጽነዋል። ይህ ዶችቨለ ነው። ዜናውን ለማጠቃለል እርሱም በድጋሚ እንሆ፣ የኬንያ ጀቶች ሶማሊያ ውስጥ ያሸባብን ይዞታ ደበደቡ። አራት ቀን ባስቆጠረው የኬንያ ወታደራዊ እርምጃ ከሰባ በላይ የአሸባብ ታጣቂዎች መገደላቸው ተዘግቧል። የአሸባብ መሪዎች ላጸፋው ዝተዋል። ከ ሀያ ዓመታት በላይ የፈጀው የወባ መከላከያ ክትባት ውጤት ማሳየቱ ተዘገበ። በበሽታው የሚቀጠፉትን የለጋ ህጻናት ቁጥር እንደሚቀንስ የተነገረለት ክትባት ከሶስት ዓመታት በፊት ስራ ላይ እንደማይውል ተመራማሪዎቹ አመልክተዋል። የኩርድ አማጽያን በቱርክ ወታደራዊና ፖሊስ ጣቢያዎች ላይ ባደረሱት ጥቃት የ ሀያ ስድስቱን ህይወት ማጥፋታቸው ተዘገበ። ቱርክ አጸፋውን መልሳለች። ዜናው በዚሁ አበቃ።